the voice of america <laughs> by the folk that የተፈጸመው እንግዲህ ያሸሽተው በኬንያ ሰፍረው የሚገኙ የኢትዮጵያ ስደተኞች ዘላቂ መፍትሄ እንዲያገኙ የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ተጨማሪ የሰው ኃይል ወደ ቦታው ሊልክ መሆኑን የድርጅቱ የኬንያ ቅርንጫፍ ቃል አቀባይ ዩቮን ኒዴጌ ተናገሩ። ሚስ ዩቮን ድርጅቱ እስካሁን ከ8 ሺ በላይ ሰዎችን መለየቱን ተናግረው ዩኤንኤችሲአር ከኬንያ መንግስት ጋር ተገን ጠያቂዎቹ የህግ ከለላ እንዲያገኙ እየሰራ መሆኑንም ገልጠዋል። ኬንያ ስደተኞች ዎች ጉዳይ ቢሮ በበኩሉ በቅርቡ አስፈላጊ ትብብር ለማድረግ እንደሆነ አመልክቷል። ገልሞ ዳዊት ዘገባውን ከናይሮቢ አድርሰናል እንሆ ባለፈው ቅዳሜ የኢትዮጵያ መከላከያ ሰራዊት ተኩስ ከፍቶ ቢያንስ አስር ሰዎችን ከገደለ እና በርካቶችን ካቆሰለ በኋላ በሺዎች የሚቆጠሩ የከተማዋ ነዋሪዎች ኬንያ ድንበር በአራት ጊዜያዊ ቦታ ሰፍሮ ይገኛሉ። ስደተኞቹን የኬንያ ቀይ መስቀል ሰብዓዊ እርዳታ በማድረግ ላይ ሲሆን የዓለም አቀፉ የስደተኞች ድርጅት ዩኤንኤች ሲያር ከኬንያ መንግስት ባለስልጣናት ጋር የሚረዱበትን መንገድ በማጥናት ላይ ይገኛል። የዩኤንኤችሲአር ኬንያ ቅርንጫፍ ቃል አቀባይ ይቦን እንደገ ድርጅታቸው በዚህ ሳምንት መጨረሻ ሌላ ተጨማሪ የሰው ኃይል ወደ ቦታው ለመላክ መሆኑን ለአሜሪካ ተናግረዋል። ሚስስ ይቮን አክለው ስደተኞቹ ጥገኝነት የመጠየቅ መብታቸው ተጠብቀው ህጋዊ ከለላ እንዲያገኙ ድርጅታቸው ከኬንያ መንግስት ጋር እየሰራ መሆኑን ገልጸው የተፈናቃዮቹ ቁጥር የሚጨምር ከሆነ የማርሳቢት ግዛት አስተዳደር ከኬንያ ሀገር ሚኒስቴር ጋር ሆኖ ስደተኞቹ የሚረዱበትን ቦታ ማዘጋጀት እንዳለበትም አስገንዝበዋል። የኬንያ ስደተኞች ጉዳይ ቢሮ በበኩሉ ሁኔታውን እየተከታተለ መሆኑን ገልጸው ለስደተኞቹ አስፈላጊውን እርዳታ ለማድረግ በዩኤንኤችሲአር እየተደረገ ያለውን ጥናት ውጤት እየተጠባበቅኩ ነው ብለዋል። ስታሊኛሊ የድርጅቱ ባልደረባ ናቸው። አዎን ስለ ጉዳዩ እኛም እናውቃለን። እናም ከዩኤን ኤች ሲ አር ጋር ሆነን ሁኔታውን እያጤን ነው። በመቀጠልም አስፈላጊውን እርምጃ የምንወስድ ይሆናል። ከአካባቢው ያነጋገርናቸው የአይን እማኞች እንደሚሉት አሁንም የሞያሌ ነዋሪዎች የኢትዮጵያ መከላከያ ሰራዊት ጥቃት ፍራቻ ወደ ኬንያ በመሰደድ ላይ እንዳሉ ነው የሚናገሩት። ወይዘሮ ሎኮ ከአምስት ልጆቻቸው ጋር ከሞያሌ ሸዋበር ተሰደው ኬንያ ይገኛሉ። ትላንት ወደ ቤታቸው እንዳይመለሱ መከልከላቸውን ይናገራሉ። ይሄ መንግስት በጣም እያስቸገረን ነው። ትናንትና እንኳን ልጆቻችንን ከሸዋ በር ጠመንጃ ደግ ነው አባረው መለሷቸው። ሰው አሁንም እየሸሸ ነው። እኛ ራሳችን ከቤታችን የምንለብሰውን ልብስ ለመውሰድ ሄደን ነበር፣ ሸሽተን ተመለስን። ይህ በእንዲህ እንዳለ በሞያሌ የደረሰውን ግድያ ሸሽተው ኬንያ የሚገኙት ወጣቶች ዛሬ ሰላማዊ ሰልፍ ማካሄዳቸውም ታውቋል። በሰልፉ ላይ ከትምህርታቸው የተፈናቀሉ ተማሪዎች የተሳተፉበት ሲሆን በሰልፉም በከተማዋ ለተፈጸመው ግድያ መንግስትን ነክፈዋል። አብዲኤባ በሰልፉ ላይ የነበረ የአስራ ሁለተኛ ክፍል ተማሪ ነው። ሰልፉ በሰው ሀገር ተሰደው እየተቸገሩ ስላሉ ቤተሰቦቻችን ፍትህ መጠየቅ፣ ከትምህርት ገበታቸው የተፈናቀሉ ተማሪዎች መብታቸው እንዲጠበቅ የሰብአዊ መብት በኢትዮጵያ እንዲከበርና ይህ መንግስት ስልጣን ለቆ በፍትህ በሚያስተዳድር እንዲተካ ስለመጠየቅ ነው። አብዲ በሰልፉ ላይ በሺዎች የሚቆጠሩ ተማሪዎች እንደተገኙና የአካባቢው የኬንያ ባለስልጣናት ቀርቦ እንዳነጋገሯቸው ተናግሯል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።